የኢትዮጵያና የኤርትራ ግንኙነት ምንነትና መጪ ዕጣ በምሁራን አተያይ ባለፈው ሳምንት የተጀመረው ውይይት ነው ዛሬ የሚጠናቀቀው። ተወያዮቹ ሁለት ታዋቂና አንጋፋ የታሪክ ምሁራን ናቸው። የታሪክ ፕሮፌሰር ኤሜሪተስ ተከስተ ነጋሽ ኤርትራዊ ናቸው። የታሪክ ፕሮፌሰር ኤሜሪተስ ሹመት ሲሻኝ ኢትዮጵያዊ ናቸው። ሁለቱን ምሁራን ያወያየው አሉላ ከበደ ነው። የዛሬውም ሳምንት በቀደመ ውይይታቸው እልባት ካደረጉበት ነጥብ ይሆናል የሚጀምረው። ወደ ውይይቱ እንለፍ። ፕሮፌሰር ተከስተ፣ ፕሬዚዳንት ኢሳያስ ደጋግሞ የሚገልጹት ቀደም ሲል እርሶም ያነሷቸው መጀመሪያም አስቸጋሪውን ሁኔታ ይፈጥሩ የነበሩት እነሱ ናቸው አሁን ከኢትዮጵያ ጋር ምንም ችግር የለኝም ማለታቸውን በአንጻሩ ግን በህወሓት በኩል የሚነሳው ፕሬዚዳንት ኢሳያስ አንዳንድ ንግግሮቻቸውንም ጠቅሰው በኢትዮጵያ ጉዳይ ጣልቃ ገብተዋል ስለሚያደርጉትም ነገር ግልጽ አይደለም የሚል ጥያቄ ጨምሮ ይነሳልና ያ ስጋትስ መሰረት የለውም ወይ ጣልቃ መግባት ነው የሚለውን ራሱ ትርጉም መስጠት ይጠይቅ ይሆናል ፕሬዚደንት ኢሳያስ እኮ ከሁለት ዓመት በፊት እኛ አንድ ህዝብ ነን ብሎ አፉ ሞልቶ የተናገረበት ሁኔታ አለ። ፕሬዚደንት ኢሳያስ የኢትዮጵያ ሁኔታ ያገባኛል ብሎ ኦፊሻሊ አቋም ይዞ እየተንቀሳቀሰ ነው። ፕሬዚደንት ኢሳያስ ይህን አቋም ሲይዝ፣ በተመሳሳይ ደግሞ ጠቅላይ ሚኒስተር አብይ ደግሞ በኤርትራ በሚካሄደው ሁኔታ ያገባዋል ማለት ነው። እዚህ ላይ እንግዲህ ኤርትራ ሌላ ሀገር? ኤርትራ እንደ ሱዳን ነው? እንደ ኬንያ ነው? መጠየቅ ይኖርብናል። እንደኔ አስተያየት የኤርትራና የኢትዮጵያ አሁን ግንኙነት በጣም የላቀና የተለየ ነው። የኤርትራ መንግስት የኢትዮጵያ ጉዳይ ያገባኛል ብሎ አቋም ወስዶ በየጊዜው ወደ አዲስ አበባ እየተመላለሰ ነው። ይህ እኮ የኢትዮጵያ መንግስት ፈቅደለት ነው። የኢትዮጵያ መንግስት ባይፈቅድ ኖሮ የኤርትራ ፕሬዚዳንት ወደ ጅማ አይሄድም። እዚህ ላይ በሁለቱ መሪዎች መካከል የጉርብትና ግንኙነት ሳይሆን ከዛ የላቀ ግንኙነት ነው። እዚህ ላይ ለጨምር የምፈልገው ምንድን ነው፣ ይሄ በኤርትራና በኢትዮጵያ ያለው ግንኙነት ለምሳሌ ድንበሩ መዘጋቱ ምክንያቱ ህውሃት ብቻ አይደለም። ትልቁ ምክንያት የኤርትራ ኢኮኖሚ ራቆቶ የወጣ ኢኮኖሚ ስለሆነ ድንበሩ የተከፈተ እንደሆነ በአንድ በኩል የኢትዮጵያ ካፒታል የኢትዮጵያ ሕዝብ ካፒታል ያለው ወደ ኤርትራ በብዛት ሊገባ ነው። በሌላ በኩል ደግሞ በፕሬዚደንት ኢሳያስ የተሰቃየ ሕዝብ በናሽናል ሰርቪስ ተይዞ ያለምንም እድል፣ ያለምንም ስራ፣ ያለምንም ምንም ደሞዝ ለብዙ አመታት የተንጎላተተ ሕዝብ አገሩን ትቶ ይወጣል እና ይህ ሁኔታ ለመከላከል ነው ድንበር እንግዲህ እንዲከፈት ከሆነ በኢትዮጵያ በኩል የኤርትራን ኢኮኖሚ ሁኔታ እንዴት በምን መልክ ሊጠነክር እንደሚችል እሷ ብቻ ሳይሆን እቅድ በእቅድ የተመረኮሰ ፕላን ያስፈልጋል። ምክንያቱም እኔ እንደምረዳው የኤርትራ ኢኮኖሚ በጣም የተዳከመ ስለሆነ ከኢትዮጵያ ጋር ሲወዳደር የኢትዮጵያ ኢኮኖሚ በባንዴ ሊያፈርሰውና ሊውጠው ስለሚችል ይህ ሁኔታ ለሁሉ ለሁለቱም ሀገሮች የማይመች ስለሆነ በኢትዮጵያ በኩል ብዙ ጥንቃቄና ብዙ ጥናት የሚያስፈልግ መስበታል ሁኔታ ያለ ይመስለኛል። መልካም። አሁን እንደገለጹት በተለይ በኢኮኖሚው በኩል የተመለከቷቸው ሁኔታዎች ከዚህ ቀደም የተነሳ ጎረቤት ኢትዮጵያ ያለው የተሻለ ኢኮኖሚ ሁኔታ፣ የተሻለ ነፃነት በውስጥ ያለውን ተቃውሞ ሊያጠናክር ለመንግስታቸውም አያያዝ የበለጠ ጥያቄ ሊያስነሳ ይችላል የሚለው በሚከፈተው በር መጠን የሚታይ ነውና ከኢኮኖሚው ባሻገርስ ያስጋት ይኖራቸው ይሆን? ፕሬዚዳንት ኢሳያስ ከኢትዮጵያ ጋር ቀጥታ ግልጽ ግንኙነት ቢኖርም ድንበር ላይ ክፍት ቢያደርጉት ኢትዮጵያ ውስጥ ያለው አንጻራዊ ነጻነት በኤርትራ ውስጥ አለመኖሩን ኤርትራውያን እንዲመለከቱ የሚያደርግበት እንደዚያ ያለ ስጋት የኖራቸው የሆኑ፣ ፕሬዚዳንት ኢሳያስ በአገር ውስጥ መሰረታዊ ነጻነት ወይም ህገ መንግስታዊ መሻሻሎችን አለማድረጋቸው እስከዛሬ ድረስ የሚነሳ ነውና ይሄ የገለጽ በጣም ትክክል ነው። ምክንያቱ ፕሬዚዳንት ኢሳያስ ከጠቅላይ ሚኒስትር አብይ ጋር ለመነጋገር የሚችለው የኤርትራን ሁኔታ በዚሁ ባለችበት ሁኔታ ገዝቶ ሊቆይ ብቻ ነው። ምክንያቱ አንዴ ድንበሩ ከተከፈተ፣ አንዴ በኢትዮጵያና በኤርትራ ህዝቦች የንግድ ልውውጥ እና የንግድ ትብብር ከጀመረ ኢሳያስ ስልጣን ላይ ሊያቆየው የሚችል አንዳችም ምክንያት ሊኖር አይችልም። ይህ እንደ እኔ አስተያየት በጣም ተገንዝቦታል። ምክንያቱ አንድ ሀገር በኢኮኖሚ መስክ እንዴት ሊያድግ እንደሚችል እውቀቱም ግንዛቤውም ያለው አይመስለኝም። ስለዚህ የኢሳያስ ፖሊሲ ምንድን ነው? ኤርትራን ጨቁኖ እስከያዘ ድረስ እንደ መሪው ሊቀርብ ይችላል። እንደ መሪ ሆኖ ወደ ኢትዮጵያ ሊሄድ ይችላል። ከአብይ ጋር እየተመካከረ በኢትዮጵያ ውስጥ እንግዲህ በሱ አስተያየት መረጋጋት እንዲፈጠር ፖለቲካ እየተጫወተ ነው። መልካም ፕሮፌሰር ሹመት በቀጥታው ደርሶ ልምጣ። ቀደም ሲል ለፕሮፌሰር ተከስተ ያነሳሁትና አንድ ጥያቄ ላስታውስ። በህወት በኩል በተደጋጋሚ የሚነሳው ፕሬዚዳንት ኢሳያስ አፈወርቂ በኢትዮጵያ ጉዳይ ጣልቃ እየገቡ ነው የሚለው ጥያቄ መሰረት የለውም ወይ? በእርግጥ ፕሮፌሰር ተከስተን ፕሬዚዳንት ኢሳያስ ቀድሞውንም ሁለቱ ሀገሮች፣ ሁለቱ ህዝቦች አንድ ናቸው እስከሚል ድረስ አፋቶ መናገር ችለዋል። በእርግጥም ያን አቅጣጫ እየተከተሉ ነው ነው ያሉት። ምን ይላሉ? ጣልቃ ገባ በሚባልበት ጊዜ አንድ ሰው እንግዲህ የተወሰነ ሳዳ ኑሮት ከሚባለው ላይ የተወሰነ ተጽዕኖ ያሳደረ እንደሆነ ነው። ፕሬዝደንት ኢሳያስ ወታደራዊ፣ ፖለቲካዊ፣ ኢኮኖሚያዊ የሆነ ጫና ኢትዮጵያ ላይ ሊያሳርፉ የሚችሉበት አቅም ላይ ያሉ አይመስለኝም። በኢትዮጵያ ላይ አስተያየት አላቸው በተለይ ዝዋይ ወያኔ ሀርነት ትግራይ ይከተል የነበረውን የዘርሻ ፖለቲካ አገሯን ያፈፋል የሚል በግልጽ ቀደም ብለው ጀምረው ሲያራምዱት የነበረ ሀሳብ ነው። አሁን ደግሞ የመጣውን የለውጥ ኃይል ደግፈው መቆማቸው እኔ እንደ ቃልቃ አልቆጥርም። ለኤርትራ ይበጃል ብለው ይህንን ኃይል ደግፈዋል በግልጽም ወጥተው ይሄ እንዲደናቀፍ አንፈልግም ብለዋል። እንግዲህ ፈለጉም አልፈለጉም ፕሬዚደንት ኢሳያስ ሁኔታ ሊመልሱ የሚችሉበት አቅም ላይ አይደለም ያሉ፣ ግን እሳቸው በተቃራኒው እንደማይቆሙ ግልጽ አድርገዋል። እና የህዝባዊ ወያኔ ሀርነት ኢሳያስ ጠልቃ ገባ የሚለው አሁን ስልጣን ላይ ላለው መንግስት የሆነ የወታደራዊ ድጋፍ አድርገው ሊሆን ኖረው ወይም እሳቸው ወደ ስልጣን እንዲወጣ ረድተውት ቢሆን ኖሮ፣ ወይም ባላቸው የኢኮኖሚ የበላይነት የተወሰነ እርዳታ አድርገውለት በዚያ ምክንያት ቆመው ቢሆን ኖሮ ይሄ ጣልቃ ገብነት በተግባር አይቷል። የተጨበጠ ነው ነበር። አሁን ከነሱ ፍራቻና ጥርጣሬ ውጭ ያን ጣልቃ ገብነት የምንመዝልበት የለም። እና በዚህ በኩል እኔ የተገባ ክስ አይመስለኝም። መልካም። ቀደም ሲል በሰጡት አስተያየት የሁለቱን አገራት ትብብር ተቋማዊ ወደ ማድረግ የሚሄድ ጥረት ላይ ሌሎች የሚኖራቸውን የተቃርኖ ሀሳብ ጠቅሰዋል። ያ የሁለቱ አገሮች ግንኙነት በተጨባጭ ተቋማዊ አለመሆኑ በእርግጥ የታየ ነገር የለምና፣ መቼ ነው የሚሆነው? አንድ ሁለተኛ፣ ከሁለቱ መሪዎች መልካም ቅርርብ ያለፈ እርስዎ እንደገለጹት፣ ሁለቱም መሪዎች ከዚህ ቀደም ያልነበረ በግልጽ የሚታይ የተለየ መቀራረብ እናስተውላለን ከዛ ባሻገር ግን ስለሚያደርጉት ነገር በተጨባጭ የሚታወቅ የለም። እና እሱስ ምን ማለት ነው? እስኪ ሁለቱ ላይ በአጭሩ መልስ ይስጡ። በሁለቱ መካከል ያለው ግንኙነት በተፈለገው ፍጥነት ወደ ተቋማዊ ለውጥ እንዳይሄድ ወደ ዘላቂነት እና በደንብ ግልጽ የሆነ እና ቀጣይነት ወዳለው ግንኙነት እንዳየች እኔ የሚመስለኝ አሁን በመሀል ያለው የሕወሓት ተሳሶ ሆነው መቆም ነው። ይሄ የሕወሓት ከፍተኛ የሆነ ተግዳሮት ባለበት ሁኔታ ወደ ዝርዝር እና ግልጽ ወደሆነ ተቋማዊ ለውጥ ለመሸጋገር እጅግ በጣም አስቸጋሪ የሆነባቸው ይመስለኛል እና እዚያ መዘጌ ይሄ አስተዋጽኦ ሳያደርግ አይቀርም። ቅድም እንደተባለው እርግጥ ፕሬዚደንት ሳያስ እራሳቸው ዜጋዎቻቸው ከኢትዮጵያ ስለሚወስዱት ትምህርት የተወሰነ ደረጃ ስጋት ሳይኖራቸው የሚቀር አይመስለኝም። ግን ኢትዮጵያ ደግሞ አሁን ባለችበት ሁኔታ የምታጓጓ ብቻ ሳትሆን የምታስፈራራ አገር ሆናለች። በተለይ ፕሬዚደንት ኢሳያስ ለኤርትራም ያላቸው ራዕይ ኢትዮጵያንም ያስጠነቅቆ የነበረው ይሄ የጎሳ ፖለቲካ ሀገር ያፈርሳል የሚል ጽኑ የሆነ ስም አላቸው። ከልባቸውም ይሁን ላይላውንም ይሁን አሁን ኢትዮጵያ ውስጥ እየተካሄደ ያለው ሁኔታ ለራሳቸው አገር ሰዎች ትምህርት የሚሰጥን ይመስለኛል። እና ኢትዮጵያ በኢኮኖሚ በኩል ከኤርትራ በተወሰነ መንገድ ተሽላመት ግኝቶ አርጌት ዜጎቹን ሊሰብ ይችላል። እና ይህም ሁኔታ ገላቸው ሊሆንላቸው መሚኔታቸው አይቀርም። በተወሰነ ደረጃ የሚታየው ነጻነት ቢሆን እንደዚሁ ሳይፈልጉት የሚቀሩ አይመስለኝም። ነገር ግን በዚያውም ደረጃ ላይ ያለውን ትርምስ ያለውን ስጋት ደግሞ የሚመጣውን የኤርትራ ተወላጅ ያየዋል እና እኔ ይህን እንደ ከፍተኛ ስጋት ይቆጥሩታል ያለብን ምክንያቱም ማስፈራሪያ ያለቱን ያንን ዲዛን መልሰው የሚለው ማስለኛል። ፕሮፌሰር ተከስተ ከተጨማሪ ጥያቄ ጋር ልርሰው ላቅርብ። በሁለቱ መሪዎች መካከል የሚታየው ግንኙነት ግልጽነት ይጎለዋል የሚለው በተደጋጋሚ ይነሳል። አንድ ጊዜ ጠቅላይ ሚኒስትር አብይ አስመራ ይታያሉ፣ ሌላ ጊዜ ፕሬዚዳንት ኢሳያስ አዲስ አበባ ወይም ኢትዮጵያ ውስጥ የተለያየ ፕሮጂዎች ባሉባቸው ቦታዎች ይገኛሉ። ምንም ስለማድረጋቸው ግን በግልጽ የሚነገር የለም። ያ ግልጽነት ለመኖሩን እንዴት ይመለከቱታል? የመጨረሻው ጥያቄ በሁለቱ መሪዎች ትከሻ ላይ ብቻ ያረፈ መልካም ግንኙነት ዘለቄታው ምን ያህል ነው? ሁለቱ መሪዎች በሌሉበት ምንስ ዋስትና አለው? የሚል ጥያቄ አለ። የመጨረሻ እናደርገዋለን። በመጨረሻ ጥያቄ ልጀምር። ይህ በኢትዮጵያና በኤርትራ ያለው ግንኙነት በሁለት መሪዎች ያለ ግንኙነት አይደለም። በኢትዮጵያና በኤርትራ ያለው ግንኙነት በዚሁ ባለፉት ሁለት ዓመታት እንዳየነው በጣም ትልቅ የሆነ ግንኙነት ነው። በህዝብ ደረጃ ነው የሚሉት አዎ በህዝብ ደረጃ ያለ ግንኙነት ነው። እኛ ልናየው ስላልቻልን ወይም ስላልፈለግን ነው እንጂ በኤርትራ ህዝብ እና በኢትዮጵያ ህዝብ ያለው ግንኙነት ድንበሩ ሲከፈት አይቶ ነዋል። በኢትዮጵያ ህዝብ አንጻር የኤርትራ ህዝብ ወንድሙ ነው። በኤርትራ ህዝብ አንጻር ደግሞ የኢትዮጵያ ህዝብ ወንድሙ እንደሆነ በደንብ ገብቶታል፣ በደንብ ተረድቶታል። ይሄ ሁለት ሀገሮች ናቸው የሚል ፊክሽን የሚል አስተያየት እንግዲህ በኢንተርናሽናል ህግ መሰረት ይሰራል። ኤርትራ ራሱ የቻለ ሀገር ነው፣ ኢትዮጵያ ራሱ የቻለ ሀገር ነው። ግን ወደ ታች ስትወር በኢትዮጵያውያንና በኤርትራውያን ያለው ግንኙነት የሁለት የተለያዩ ህዝቦች ግንኙነት አይደለም። እኔ በዚሁ መልክ ከፕሬዚደንት ኢሳያስ ጋር አስማማል። አብዛኛው የኤርትራና ኢትዮጵያ አንድ ህዝብ ነው። በዚህ ላይ ብዙ ኢትዮጵያዊ የሚስማማበት ሆኖ ይሰማኛል። ይህ ሁለቱ ሀገሮች ያደረጉት ስምምነት ግልጽነት የለውም የሚባል እኔ ምንም ሊገባኝ አይችልም። እነዚህ መሪዎች ተገናኝተው ከሁለት ዓመት በፊት አምስት አንቀጽ ያለው ስምምነት ተፍትፈራል ነው። በዚህ ስምምነት የተገናኙ ሁለቱ ሀገሮች እንዴት ሊከራረጉ እንደሚችሉ ሲመካከሩ እናያለን። የፕሬዚደንት ኢሳያስ ወደ ኢትዮጵያ መመላለስ የተመለከተን ከሆነ ከዚህ በፊት እንደተገለጸው የኢትዮጵያ ጉዳይ ስለሚያገባው የኢትዮጵያ መንግስትም እንደሚያገባው ስለተቀበለ እየተመላለሰ ይገኛል። እዚህ ላይ አንድ ይሄ የትግራይ ሚና ወሳኝ ወሳኝ ነው። አንዴ በአዲስ አበባ በጠቅላይ ሚኒስትር አብይ እና በህወሀት ችግር የተፈታ እንደሆነ በኤርትራ እና በኢትዮጵያ ያለውን መገናኘት በፍጥነት ያጠናክረዋል የሚል ግንዛቤ አለ። መልካም ፕሮፌሰር ሹመት የመጨረሻው ዕድል ፕሮፌሰር ተከስተ በሁለቱ መሪዎች መልካም ግንኙነት ብቻ የተገደበ አይደለም የኢትዮጵያና የኤርትራ ግንኙነት ብለውታል። እሱን ጥያቄ ለእርስዎ የመጨረሻ አላድርግ። መሪዎቹ ባሉበትና በሌሉበት ግንኙነቱ ሲሻክርና ሲሻሻል አይተናልና ከዛ አንጻርስ ጠቅላይ ሚኒስትር አብይ ከመምጣታቸው በፊት የነበረውን ግንኙነት እናውቃለን። ዛሬ ግን አንድ መሪ ያን ሁኔታ ለመቀየር የሚችል በመምጣቱ ፕሬዚዳንት ኢሳያስም ሲቀበሏቸው ሁለቱ መሪዎችም አሁን በእናንተ ውይይት በሰፊው እንደተንጸባረቀው ያን ግንኙነት ሲያጠናክሩ አይተናል እነሱ በሌሉበት ሌላ መሪ ሌሎች መሪዎች በመጡበት ሁኔታ ያ ግንኙነት ጥያቄ ውስጥ ሊገባ አይችልም ወይ ፕሮፌሰር ተከስተ እንደሚሉት የህዝቡ መፈላለግ የህዝቡ መልካም ቁርኝት ወይም አንድ ህዝብ መሆን እንዳለ ቢሆን ፕሬዚደንት ኢሳይያስንም ዶክተር አብይንም ቢሆን እንዲያው ዝም ብሎ እንዲሁ የተከሰተላቸው ወይም በቸርነታቸው ያመጡት ሀሳብ ሳይሆን በተጨባጭ በየሀገሮቻቸው የተፈጠረው ተግዳሮት በዚህ አይነት ጠብና መለያየት ሊቀጥል እንደማይችል ኢትዮጵያ በእውነቱ አድጋለሁ የምትልና አሁን የሚታሰበውን ዶክተር አብይ የሚያስቡትን አይነት ብልጽግና አመጣለን ካለች፣ ወደደችም ጠላችም ኤርትራ ያስፈልጋታል። ኤርትራ ራሷ ኢትዮጵያን ካላገኘች ይሄ ማለት ከበር ወዳ አስራ አምስት ሚሊዮን ህዝብ ገበያ አታ አገር ትሆናለች ማለት ዘበት ነው። ይህንን ጉዳይ ቀደም ሲል የነበሩት ሰዎችም ሞክረውት ነበረ አስታውሳለሁ። አቶ ወልዳ ወልደ ማርያም በአንድ ወቅት የኢትዮጵያና የኤርትራ የወደፊት ብ ሊወሰን ተብሎ ንግድ በሚደረግበት ጊዜ ኢትዮጵያ ኤርትራን ካጣች በጣም ትጎዳለች። ኤርትራ ኢትዮጵያን ካጣች ትሞታለች፣ ነበር ያሉት። ይህ ሁኔታ እንደዚህ እንጂ በስልጣን የሚመጣውን ኃይል ሁሉ መጨረሻ ጫና ማሳደሩና ማስገደዱ አይቀርም። እንግዲህ እንደዚህ ያሉ ዲሞክራሲ የሌለባቸው አገሮች በአብዛኛው የሚወስኑት ልሂቃን ናቸው። ከዚህ በፊት አቶ መለስ ዜናዊና ፕሬዚደንት ኢሳይያስ አፈወርቅ እናተለዋውጠን ነው እንጂ አንድ ልጅ ወስደን ልጅ እየተባባሉ ይቀላለሉ ነበረ። በፈለጉ ዘመን ወንድማማቾች ሆኑ፣ በኋላ ደግሞ በመቶ ሺ ህዝብን ህይወት የሚቀጥ ጦርነት ውስጥ ገቡ። ይህ ማለት እንግዲህ በዚህ ያሉ ልሂቃን ሊያደርሱት የሚችሉት ጊዜያዊ ጥፋት እጅግ በጣም ተጋድ ይሆናል። ግን የሁኔታው ሁኔታው አስገዳጅነት ልዩ ይሁን ሌላ በር ይምጣ መጨረሻ አማራጭ አድራጆቻቸውን እጅግ በጣም ያጠብቃቸዋል። ከዚህ ውጭ ሌላ አማራጭ ሊኖር አችል ዘገያል እንጂ ይሄ ሁለቱንም ሀይሎች ማስገደዱ የማይቀር ነው ነው የምለው። ነው መልካም ፕሮፌሰር ሹመት ሲሻኝ፣ ፕሮፌሰር ተከስተ ነጋሽ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አሉላ ከበለንና እንግዶቹን እናመሰግናለን።